ጥሩ ቀለም እንግዲህ አንድ አይደለም። ቀለም መነሻ ነው እንጂ መድረሻ የለው እና የተለያዩ ቀለሞች ቅንጅት እያንዳንዱ ቀለም እንዳለ በሆኑ ሳይሆን አንድ ላይ ሲሰበሰብ የሚሰጠው ስሜት እንዴት ነው ብሎ የሚያስበው ሰዓሊው አንድም ከይዘቱ ተነስቶ ነው። ምስም ብቻውን በዋሽንግተኑ የአሜሪካን ዩኒቨርሲቲ ቤተ መዘክር ለእይታ የበቃውን አብደርእይ ለሁለት ወራት ለተቃረበ ጊዜ ለሕዝብ የታየው ይህ አብደርእይ ልዩ ትኩረት ያደረገበትን ጭብጥና እንደምን እንደተጠነሰሰ በቅምሻ ቅንብራችን መልከት እናደርጋለን። በርከት ባሉ የኪነ ጥበብ ሙያዎች የተካነችው እንግዳችን ከበደች ተክላብ በስልኩ መስመር ተገኝታለች። ከበደች፣ በቅድሚያ ወደ ዝግጅት ክፍላችን እንኳን በደህና መጣሽ። በጣም አመሰግናለሁ አሉላ። ከቅርብ ጊዜው ስራሽ ብንደረደር፣ ብሉ ኤን ግሬ ዲስ ኤራ ኦፍ ኤግዛይል ሰማያዊና ግራጫ፣ ይህ የስደት የባዕድነት የባይተዋርነት የፀጉረ ልውጥነት ዘመን በሚል ተርጉመነዋል። በኢትዮጵያውያን የቀን አቆጣጠር ከሰኔ 10 2015 እስካለፈው ነሐሴ 7 2015 ዓ.ም በዋሽንግተኑ የአሜሪካን ዩኒቨርሲቲ ቤተ መዘክር ለሁለት ወራት ለተቃረበ ጊዜ ለሕዝብ ሲታይ የቆየ ነው። አውደ ርዕዩ በብዙ መንገድ አዲስነት ያላቸው ነገሮች ተስተውለውበታል። ከአንድ በላይ የሥነ ጥበብ ዘርፍ ስራዎች የታዩበት ነው። ልዩ ትኩረት ያደረገበት ጭብጥ ሌላው ነው። በአውደ ርእዩ የቀረቡትን የስነ ግጥም ስራዎች በተመለከተም ከእውቁ አሜሪካዊ ገጣሚ ኢተልበርት ሚለር ጋር በጋራ በትብብር ያቀርባችሁት ነው። ከእንግሊዝኛ ወደ አማርኛ፣ ከአማርኛ ወደ እንግሊዝኛም የተመለሱ ግጥሞች ታይተዋል። ከበደች እኔ በወፍ በረር በአጭሩ ያስተዋወኩትን የዚህን አውደ ርእይ በዚህ ሰዓት ይህን ዝግጅት ለሚከታተሉ አውደሪውን የማየት ወይም ስለሱ የማወቅ እድል ላልነበራቸው አድማጮቻችን፣ እስኪ አስጨበጭን። በዚህ ሰዓት ለሚከታተሉ አድማጮቻችን እንዴት ተጠነሰሰ? ምንድን ነበር ጠቅላላ ይዘቱ? ጠቅላላ ይዘቱ ፕሮጀክቱን የነደፍኩት እኔ ነበርኩኝ። በአጠቃላይ አንድ ሁለት አመት ያክል ፈይቶብናል ማለት ይችላለሁ። ከዛ ያንን ፕሮፖዛል ለአሜሪካን ሀፍቲ ሚዚያም ካርተን ሴንተር አቀረብኩ። እንግዲህ ሶስት ነገሮች በዋናነት ሶስት ነገሮች ለማከናወን ያሰብኩት በዚህ ግጥም በዚህ ስንስል አንደኛ የማህበራዊ ኑሮ ችግሮች እንግዲህ ማህበራዊ ኑሮ ስል በእኛ ህብረተሰብ ብቻ ሳይሆን በመላው ዓለም በአሁኑ ጊዜ በጣም ብዙ ችግር የፈጠረው የ የመጓዝ ወይም የመፍለስ ከቦታ ወደ ቦታ መሄድ በፈቃድ ሳይሆን ብዙ ጊዜ ወይ በጦርነት ወይ በውስጥ ጦርነት ወይ በተፈጥሮ ችግሮች የተነሳ መፍለስን የሚፈጥሩት እና ያንን ነገር እንደ እንደ ዋና ኃይል ከውስጡ የያዘ ሆኖ የሚተረጎመው ግን በስዕል እና በስነ ጽሑፍ እንዲሆን ነው ያሰብ ነው። እንግዲህ አንድ የዚህ ሀሳብ አለ። ሁለተኛው ስነ ስዕሉን በሚመለከት ምን አይነት ስዕል ነው ምሰራው ብዬ ማሰብ ነበረብኝ። ከዚህ ቀደም የተናገርኳቸው ነገሮች ይሆናል ተደጋጋሚ ሀሳብ እንዳይሆን ነው በአሁኑ ጊዜ የምሰራው ይሄ ተፈጥሮን የሚገለብጡ ነገሮች ሳይሆኑ ጽንሰ ሀሳብ ላይ የሚያተኩሩ ነገሮችን ለየት ባለ መንገድ መግለጽ ነው የምፈልገው። እንግዲህ ራሱ ስዕሉ ከውስጡ የሚተነተኑ ነገሮች አሉት። ምን አይነት ስታይል፣ ምን አይነት ርዕዮት ያለው እና ደግሞ ግንዛቤው ከሁለት ዳይሜንሽን ወይም ገጽታ ወደ ሶስት የሚለወጥበት ጊዜ ከሶስት ደግሞ ወደ ሁለት ገጽታ የሚገለብጥ አይነት ነገር ነው ያሰብኩት እና ይሄ እንግዲህ ፍልስፍናውን በሚመለከት ነው። ምን አይነት ስዕል የሚለውን ስን ተነጥን ነው ከዚህ ጋር አብሮ እንግዲህ ለዛ የሚሆኑ አዲስ ማቴሪያሎች መፈለግ ነበረብኝ። ኤግዚቢሽኑ ላይ ነበርክ፣ አይተዋል። ብዙዎቹ ለስዕል የሚሆኑ ቁሳቁሶች አይደለም የተጠቀምኩት፣ ለየት ያሉ ናቸው። እንግዲህ ከዛ ጋር እንዴት ሌሎቹስ ቁሳቁሶች አብረው ሊሄዱ የሚችሉት የሚለውን ነገር መፍታት ነበረብኝ እና ራስህ ፈጥረህ ራስህ ማስተራርገህ ራስህ ምታቀርበው ነገር አይነት እንዲሆን ያሰብኩት ከዛ ሌላ ደግሞ ስነ ጽሁፍ ራሱን የቻለ ነው። ስነ ስዕል ራሱን የቻለ ነው። ተዋህዶ ሊቀርቡ ይችላሉ የሚለው ደግሞ ሶስተኛ ሀሳብ ነው እና ድርብ ነገር አለው ውስጡ። ያንን ሁሉ መፍታት ነበረብኝ። እንግዲህ አሁን ስለ ስነ ጽሁፉ ስናወራ ይህ የተልበት ጋራ እንድንቧደን ፈለኩኝ። ያ ኮላብሬቲቭ የሚለው አስፔክት ግጥሙን ብቻ ነው የሚመለከተው ስለ ስዕሎችሽ ይዘት ገፋ አድርገን እንነጋገር። ከዚሁ ከፍልሰት ጋር የተዛመደ አንድ በጣም የተለየ አሳዛኝ ድንገትን መነሻ አድርጎ የሰራሽው ስዕል አለ። በእንግሊዝኛ ነንቦያንት ላይፍ ቤስት የሚል ስያሜ የሰጠሽው ነው። ምን ነበር መነሻው? እንዴት ተጀመረ? እስኪ የስዕሉንም ይዘት ታሪኩንም ማስጨብጭ ነው። ነንቦያንት ላይፍ ቤስት፣ ያ የመጀመሪያው ሀሳብ የመጣው በፈረንጆቹ አቆጣጠር ትንቲ ሰቨንቲን ላይ ከማስተምርበት ትምህርት ቤት ግራንት አግኝቼ ወደ ኡጋንዳ ሄድኩኝ፣ የሬፊጂ ሴንተሮችን ለመመርመር እና ያ ምርምር ለምናስፈለገ ሲባል ትወንቲ ሰቨንቲን የሬፊጂ ክራይሲስ የፍልሰት ክስረት የበዛበት ጊዜ ነው። የመጀመሪያው አይደለም፣ በጣም ቆይቷል። ግን ጠራው ላይ የደረሰበት ጊዜ ትወንቲ ሰቨንቲን ነበረ። እና ከዛ ጋር አብሮ የሚሄድ ጥያቄ ነበረ። ጥያቄው ደግሞ እንደ ትችት ነው የሚመጣው። እነኚህ ሁሉ ከአፍሪካ ተጉዘው ሜዲትሬኒያን ውስጥ የሚሞቱ ስደተኞች አህጉሩ ውስጥ ራሱ ለምንድን ነው የማይቆዩት? ሙሴቪኒ አሁን የኡጋንዳው መሪ በብዛት የሚመሰገንበትና የሚጠራበት አንዱ ነገር አህጉሩ ውስጥ ማስተናገድ የሚችሉ የሬፊጂ ካምፖች መመስረቱ ነው። ብዙ አሉ፣ ግን እነኛ በቂ ናቸው? በብዛት አይነት ሳይሆን ጥራታቸው ምንድን ነው? ለምንስ ነው አፍሪካውያን ኩራቸው ውስጥ የማይቆዩት የሚለውን ነገር መመለስ አለብኝ በሚል ነው ወደዛ የሄድኩት። እና ሁለቱ ፕሮጀክቶች የተያያዙ ነበሩ። መልካም ጀምር አድርገሻል እና አንዲት ነጥብ ገፋ አድርገን ብንመለከት ቅድም የምታዘነቢበትን የስነ ስዕል ዘይቤ ውጥ ገል የህይወትን ቅጂ አይደለም፣ ሪሊዝም የሚባለውን ይመስለኛል፣ ትክክል ተረድቼው ከሆነ ይበልጡንም ወደ ጽንሰ ሀሳብ አንዳንዴ ውስብስብ ሀሳቦችም ሊሆኑ ይችላሉ የሚገለጡበት አብስትራክት የሚባለውን ዘይቤ እንደምትከተይ ይገልጸሻል በስራዎችሽ። እንዲህ ባሉት ስራዎች ውስጥ በቀጥታ የሚታየውን የህይወት ቅጂ ትርጓሚውን መፈለጉ ላይ ከብድ ይችላል። የተሳለው ወይም በስነ ስዕል የምናየው ነገር ቀጥታ ግንኙነት ስላለው፣ ላንቺ ግን በዚህ በአብስትራክት ስራዎች ውስጥ ትርጉም ፍለጋ በስራዎችሽ ውስጥ በጭብጦችሽ ውስጥ አሁን በዚህ በፍልሰት ላይ እንዳተኩራችሁት ሆን ብለሽ የምታደርጊው ነገር ነው ወይስ አንዳንዴ እንደው ስራሽ ውስጥ እያለሽ ያ ትርጉም ይከሰታል ይመጣል የትኛው ይቀድማል የትኛው የተለመደ ነው ወይንስ ሁል ጊዜ የማይታወቅም ፍልስፍናውን አሰራሩን ለመረዳት ያህል በጣም ጥሩ ጥያቄ ነው የተወራረሱ ናቸው በአብዛኛው ሀሳቡን አስበዋለሁ ምን ላይ ማተኮር እንደምፈልግ ፕሮሰሱ ግን ልክ እንደ ሙዚቃ ነው በተለይ የጃዝ መንፈስ ያው ለሚገባው ሰው ሙዚቃ ለሚወድ ሰው ወይንም ደግሞ ግጥም የሌለው ሙዚቃ ብቻ ሰምቶ ስሜቱ የሚቀሰቀስ ሰው እንዴት ነው እዛ ደረጃ ላይ የሚደርሰው እንግዲህ ዞሮ ዞሮ በሙዚቃው ቅንብር ነው መሳሪያዎቹ በሚሰጡት ድምጻት በክፍተቱ ወይ ደግሞ በመጠቅጠቅና መዘርዘሩ ቴክስቸር መፍጠሩ ይሄ ሁሉ ስሜታችንን እንዲነካ ያደርገዋል በአንድ መልኩ በአንድ መንገድ እና ስዕልም ለን እንደዛ ነው ትርጉሙ ቀጥተኛ አይደለም ግን በኮምፖዚሽኑ በከለሩ በቴክስቸሩ እነኝን በመሳሰሉት ነገር ሰው አንድ ስሜት ላይ እንዲደርስ ይገፋል ብዬ ተስፋ ማድረግ ነው የምችለው። ሁልጊዜ ይሳካልናል፣ ሁልጊዜ ላይ ይሳካ ይችላል። አንድ ይሄ ነው። ሁለተኛ ስዕል ደግሞ ለሚያየው ክፍት ሆኖ መጠበቅ አለበት። ማለት ሰዓሊው ተመልካቹን በዚህ መልክ ብቻ አስብ ሊል አይችልም። ወይም በዚህ መልክ ብቻ ያስባል ብሎ ሊመኝ አይገባም። ግን ትንሽ ደግሞ መንገድ መፍጠር አለብን ወደ ምንፈልገው ነገር ትኩረት እንዲመጣ እና አንዳንዴ ይሄ በእኛ ህብረተሰብ ውስጥ ነው ማወራው አጋጣሚ ሆኖ ብዙ እድል አልገጠመንም እናድቅ አገር ቤት እንግዲህ ቆይቷል ከወጣ አሁንም እንደዛ ነው ብዬ ገምታለሁኝ። በልጅነት ይሄ የስነ ጥበብ ነገር ምናልባት ሙዚቃ ይሻል ይሆናል፣ ግን በተለይ ስነ ስዕልን፣ ቲያትርን፣ የድራማን ምናምን ጸባይ ለመገንዘብ ከልጅነት ጀምሮ የሚቀርቡ ነገሮች ያስፈልጉን ነበረ። የለንም። ስለዚህ ብዙ ጊዜ የእኛ ሰው ስዕል ሲመለከት አብስትራክትን ገልጸሃል። ከዛ ያለፈ ደግሞ ነን ኦብጀክቲቭ የሚባል ነገር አለ። ምንም ከህይወት ጋር የሚዛመድ ነገር በምስል መልክ የማይቀርብበት ግን ያው በንጥረ ነገሮቹ ስሜት የሚፈጥሩ አሰራሮች አሉ። ያን እንደዛ አይነት ስዕል ቀርቦልን አሁንም ምስል ነው የምንፈልገው፣ እና በቃ እንዳክራለን ያንን ነገር እንትን ለማግኘት እንግዲህ ይሄ የኤክስፖዥር እጥረት ነው እንጂ ተስኖን አይደለም። ቢቀርብልን ኖሮ እና እዛ ላይ ነው አሁን ያለው። ብዙ ምስል የሌለው ግን ስሜት የሚፈጥር ነገር በተለያዩ የአሰራር ስልቶች ለማቅረብ ነው ሞክረው። ከበደች ለቅምሻ የያዝነው ዝግጅት ምናልባት አሁን በመጨረሻ ካነሳሽው አንድ ነጥብ የሚነሳ ጥያቄ ልወርውርና ለዛሬ እንዳጓጓ ግን ቃል ገብተን በሰፊው ስለ ሕይወትም ስለ አንቺ መንገዶችም የምንጫወጥበት ሰፊ ውይይት እንደሚኖረን ተስፋ በማድረግ የመጨረሻዋን ጥያቄ ለወርወር ለቀለም አንስተሻል። ቀለም ለእኔ ቢጤው የስዕል አድናቂ አይነተኛ መለያ ነው አንዱ መለያ ነው ማለት ይቻላል። ስዕል ውስጥ የምንፈልገው መገለጫ ነው። ወዲሁም ከቀለሙ የሚሰራው ሚስጥር አይናችንን፣ ቀልባችንን እንዲማርክ ያደርጋል። ከዛ አንጻር በቀለም ቅድም የሰውን ሀሳብ ስለመሰብሰቡ ትኩረት ስለመሳቡ ተናግረሻል። እይታ አንዳች የተለየ ስሜት ውስጣችን እንዲያጭር አንቺ በምትሰሪያቸው ስራዎች ውስጥ ምንድን ነው የሚፈልገው? በሌላ አነጋገር ለአንቺ ቀለም ምንድን ነው? በጣም ጥሩ ጥያቄ ነው ምጠይቀኝ። ቀለም እንግዲህ አንድ አይደለም። ቀለም መነሻ ነው እንጂ መድረሻ የለው እና የተለያዩ ቀለሞች ቅንጅት እያንዳንዱ ቀለም እንዳለ ሆኖ ሳይሆን አንድ ላይ ሲሰበሰብ የሚሰጠው ስሜት እንዴት ነው ብሎ የሚያስበው ሰዓሊው አንድም ከይዘቱ ተነስቶ ነው። አሁን ርዕሱን ቀደም ብለህ ተናግረሃል። ብሉ ኤንድ ግሬ ዲስ ኢራ ኦፍ ኤግዛይል ነው እና ለምን ብሉ፣ ለምን ለምን ግሬ የሚለውን ነገር ካሰብን በአብዛኛው ኤግዚቢሽን ላይ የነበሩት ቀለሞች ግራጫና በሰማያዊ ህብር ውስጥ ያሉ ናቸው። ይሄ ሲባል ግን ሰማያዊ ብቻ አይደለም። አሁን ሰማያዊ ብለን ስናስብ አንድ ቀለም አይደለም። ብዙ ሼድ ሶፍ ከለርስ የዛን የበላይነት የዛን የሰማያዊ የበላይነት የሚያስመሰክሩበት ግንኙነት ነው የምናስበው። አንድ ወጥም ሊሆን ይችል ነበር፣ ግን ለምሳሌ ይሄ ሞኖክሮማቲክ የሚሉት አንድ ቀለም አንድ ህብር ይዞ የመውጣት አዎ ነጠላ ቀለም ሊሆን ይችል ነበር፣ ግን እሱን አይደለም ፈልገው ግሬውም እንደዛ በጣም የሰፋ ግራጫ ነው። እና ከዛ ውጪ ሙቀት የሚሰጡ ቀለሞች እዚህ ኤግዚቢሽን ውስጥ የሉም። ለምን? የተነሳንበት ርዕስ ነው እሱን የሚወስነው። ሌላ ኤግዚቢሽን ላይ ደግሞ ወይ ሌላ ስራዎቼን ብታይ ደግሞ የተለዩ ቀለሞች ሙቀትን የሚሰጡ ልታይ ትችላለህ። እና ለእኔ አትሊስት ሀሳቡ ነው የሚመራኝ ወደ ወደ ቀለሙ በደንብ እንድንጠይቅ የበለጠ ስራዎችንም ሆነ ስለ ስዕልም ስናስብ እነኝህን ነገሮች እንድንመረምር የሚጋብዙ በር የሚከፍቱ ነገሮች ነው ያነሳሽው። በቃላችን መሰረት በትውውቅ ያህል ብቻ መሰንበቻውን በዋሽንግተኑ የአሜሪካን ዩኒቨርሲቲ ቤተመዘክር ለእይታ የበቃውን ይህን ፍሉንድ ግሬ ኤራ ኦፍ ኤግዛይል በሚል ርዕስ የተሰየማችሁትን አውደር ያስመልክቶ አጠር ያለ ቃለ ምልልስ ነበር ያደረግነው። አድማጮች የተከታተላችሁት እውቋ ስነጥበብ ባለሙያ ሳሊ ቀራፂ፣ ገጣሚና መምህርት ከበደች ተክላብ ጋር የነበረንን አጭር ቆይታ ነው። ከበደች፣ ለዛሬው በጣም አመሰግናለሁ። እግዜር ይስጥልኝ፣ አመሰግናለሁ እኔ ማሉላ